ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ኢትዮጵያ በቶኪዮ ኦሎምፒክ የአበበ ቢቂላን ድል በመዘከር ለውድድር መዘጋጀቷን የኦሎምፒክ ኮሚቴ አስታወቀ። ጠቅላይ ሚኒስትር ስኮት ሞሪሰን ወደ አውስትራሊያ የሚዘልቁ ዓለም አቀፍ መንገደኞች ቁጥር እንደሚቀንስ ገለጡ። አምስት አውስትራሊያውያን ለዊምብልደን ቴኒስ ሦስተኛ ዙር ማጣሪያ አለፉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ዘንድሮ ጁላይ ሀያ ሶስት በሚጀምረው የቶኪዮ ኦሎምፒክ ውድድር ላይ በአበበ ቢቂላ የድል መንፈስ ተወዳዳሪዎቹን እያዘጋጀ መሆኑን ገለጠ። የኢትዮጵያ ኦሎምፒክ ቡድን ዝግጅትን አስመልክቶ የአገር ቤት ዘጋቢያችን በፍቃዱ አባይ እንደሚከተለው አጠናቅሮታል። በቶኪዮ 2020 ኦሎምፒክ ለመሳተፍ ከምንጊዜውም በላይ ዝግጅት መደረጉ ተነገረ። ዝግጅቱ በማስመልከትም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ እና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ደራርቱ በሂልተን ሆቴል ጋዜጣዊ መግለጫ ሰጥተዋል። የቶኪዮ ሀያ ሀያ ኦሎምፒክ ጨዋታ በዓለም አቀፍ ደረጃ በተከሰተው የኮሮና ወረርሽኝ ምክንያት ለአንድ ዓመት መራዘሙ ይታወቃል። ውድድሩ በፈረንጆቹ ከሀምሌ ሀያ ሶስት እስከ ነሀፊ ስምንት ቀን ሁለት ሺ ሀያ አንድ የሚካሄድ ሲሆን ከሁለት መቶ ስድስት ሀገራት የተወጣጡ ከአስራ አንድ ሺህ በላይ ስፖርተኞች እንደሚጠበቅም ተገልጿል። ኢትዮጵያም በዚህ ውድድር ለመሳተፍና የተሻለ ውጤት ለማስመዝገብ ከመቼውም ጊዜ በላይ ዝግጅት መደረጉን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ገልጿል። ዶክተር አሸብር በቶኪዮ ኦሎምፒክ የሚደረጉ ተሳትፎ የተለየ የሚያደርገው ሻምበል አበበ ቢችላ ኦፕሬሽን ሆኖ ያሸነፈበትን ድል የምንዘክርበት እና ዳግም ድል በማስመዝገብ የሀገራችንን ሰንደቅ ዓላማ ከፍ ለማድረግ ዝግጅት የተደረገበት መሆኑን ተናግረዋል። ይህንም ለማሳተፍ አትሌቶች ከስምንት ወር በላይ ሆቴል ውስጥ ሆነው ዝግጅት ስናደርግ ቆይተዋል ብለዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ደራርቱ ቱሉ በበኩላቸው በዘንድሮ የኦሎምፒክ ለመሳተፍ በሀገር ውስጥና ከሀገር ውጭ በተካሄዱ የውድድር ውጤቶችን መሰረት በማድረግ በስድስት የአትሌቲክስ ውድድር ዘርፎች ሰላሳ አራት አትሌቶች ተመልምለው ኢትዮጵያ ኦሎምፒክ ኮሚቴ መቅረባቸውን ገልጸዋል። የኢትዮጵያ ወርልድ የኳንዶ ፌዴሬሽን እና የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንቶችም በቶኪዮ ኦሎምፒክ ለመሳተፍ እያደረጉ ያለውን ዝግጅት በተመለከተ መግለጫ ሰጥቷል። በቶኪዮ ሀያ ሀያ ኦሎምፒክ ኢትዮጵያ በአትሌቲክስ፣ በወርልድ የኳንዶ፣ በብስክሌት እና በውሃ ዋና በአራት የስፖርት አይነቶች እንደምትሳተፍ ከኢትዮጵያ ስፖርት ኮሚሽን የተገኘው መረጃ ያመለክታል። ለኤስ ቢ ኤስ ሬዲዮ በፍቃዱ አባይ አዲስ አበባ ጠቅላይ ሚኒስትር ስኮት ሞሪሰን ከፍተኛ የሆነውን የዴልታ ኮሮና ቫይረስ መስፋፋትን ለመቀነስ እስከሚቀጥለው ዓመት ድረስ ወደ አውስትራሊያ የሚመጡ ዓለም አቀፍ መንገደኞችን ቁጥር ለመቀነስ በብሔራዊ ካቢኔ ከስምምነት ላይ መደረሱን አስታወቁ። ካቢኔው ከውሳኔ ላይ የደረሰው ዛሬ ዓርብ ጁላይ ሁለት ባካሄደው ስብሰባ ነው። በካቢኔው ውሳኔ መሰረት እስካሁን በየሳምንቱ ስድስት ሺህ ዓለም አቀፍ መንገደኞች ወደ አውስትሬልያ ይመጡ የነበረውን በግማሽ በመቀነስ በሳምንት ሦስት ሺህ ዓለም አቀፍ መንገደኞች ብቻ ወደ አውስትሬልያ እንዲዘልቁ ይደረጋል። ሆኖም የባህር ማዶው ተመላሽ አውስትራሊያን ቁጥር ከፍ እንደሚል ጠቅላይ ሚኒስትር ስኮት ሞሪሰን ተናግረዋል። የብሔራዊ ካቢኔውን ውሳኔ ተከትሎም ሙሉ የኮሮና ቫይረስ ክትባት ለተከተቡ ተመላሽ መንገደኞች አማራጭ የቤት ውስጥ ሰባት ቀናት ወሸባ ለማካሄድ መታሰቡን የአውስትሬሊያ ዋና የሕክምና መኮንን ፕሮፌሰር ፖል ኬሊ ጠቁመዋል። የናሽናልስ ፓርቲ አዲስ ሚኒስትሮች ቃለ መሃላ ፈጸሙ። የኒው ሳውስ ዌልስ ናሽናልስ ምክር ቤት አባል አንድሮ ጂ ወደ ጎን የተገፉትን ዳርን ቼስተርን ተክተው ድሞ ወታደሮች ጉዳዮች ሚኒስትር ሴናተር ብሪጅት ማኬንዚ የአስቸኳይ ጊዜ አስተዳደር ብሔራዊ መልሶ መቋቋም የሪጂናልና ኮሚኒኬሽን ትምህርት ሚኒስትር በመሆን አለመሐላ ፈጽመዋል። የምዕራብ አውስትሬሊያ መንግስት በዚህ ሳምንት ለአራት ቀናት በፐርዝና ፒል ሪጅን ላይ ጥሎት የነበረውን የኮሮና ቫይረስ ገደቦች አነሳ። በሌላም በኩል የብሔራዊ ካቢኔው የኮሮና ቫይረስ ገደቦችን የመጣል ውሳኔ የመጨረሻ አማራጭ እርምጃ እንዲሆን ተስማምቷል። በተመሳሳዩም የኖርዘርን ቴሪቶሪ መንግሥት ዳርዊን እና ኤሊስ ስፕሪንግስ ላይ ጥሎት የነበረውን የኮሮና ቫይረስ ገደቦች አንስቷል። ይህ በእንዲህ እንዳለም የአውስትሬልያ ሌበር ፓርቲ መሪ አንቶኒ አልቤንዚ አውስትሬልያ በዚህ ዓመት ከኮሮና ቫይረስ ወረርሽኝ ተላቃ ወደፊት የመራመድ ዕድሏን እንዳጣች ተናገሩ። የተቃዋሚ ቡድን መሪው ይህን የተናገሩት በዛሬው ዕለት በብሔራዊ የፕሬስ ክለብ የድኅረ ወረርሽኝ መጽሐይ ጊዜን አስመልክተው ባደረጉት ንግግር ነው። አውስትሬሊያ ከዚህ የጤና ቀውስ የሚያወጣት ጠንካራ አመራር ትሻለች፣ ስኮት ሞሪሰን ግና ያን ማድረግ አልቻሉም ሲሉም ተችተዋል። በሌላ በኩል የደቡብ አውስትሬሊያ ፕሪሚየር የኮሮና ቫይረስ ገደቦችን መጣል የመጨረሻ አማራጭ እርምጃ በ ማድረጉ ላይ የብሔራዊ ካቢኔው ከስምምነት ላይ መድረስ ማለፊያ መሆኑንና ስብሰባውም አዎንታዊ፣ ውጤታማና መከባበር የተሞላበት ነበር ብለዋል። ኒው ሳውዝ ዌልስ ባለፉት 24 ሰዓታት 31 በኮሮና ቫይረስ የተጠቁ ግለሰቦችን ያስመዘገበ ሲሆን ፕሪምየር ግላዲስ በርጂክሊያን ነዋሪዎች ቤት ውስጥ የመቆየቱን ድንጋጌ በውል እንዲያከብሩ አሳስበዋል። ኩዊንስላንድ በበኩሏ ሦስት ነዋሪዎቿ በቫይረሱ መያዛቸውን ገልጣለች። የተከዜ ድልድይ መፍረሱን የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ገለጠ። የመረጃ ማጣሪያው የትግራይ አርሶ አደሮች የግብርና ስራቸውን እንዲያከናውኑ ለመደገፍ የወጣውን የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው የሽብር ብዱ ህወሓት የተከዜ ድልድይን ሆን ብሎ አፍረሷል ብሏል። በህወሓት በኩል እስካሁን ይፋ ማስተባበያም ሆነ ማረጋገጫ አልተሰጠም። የተከዜ ድልድይ እንዳባ ጉናና ማይ ማይጸምሬን የሚያገናኝ ነው። የድልድዩን መሰበር እውነታነት አስመልክቶ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ የደቡባዊና ምስራቃዊ አፍሪካ ቢሮ የገለጠ ሲሆን አያይዞም ሰብአዊ እርዳታውን በእጅጉ አስከፊ የሞት ሽረት ሁኔታዎች በሚገኙ ሰዎች ላይ የሚያሳድረው ተጽዕኖ በእጅጉ ያሳሰበው መሆኑን አስታውቋል። በሌላም በኩል ዛሬ ረፋዱ ላይ የኢትዮጵያ መንግስት በትግራይ ወቅታዊ ጉዳይ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማሲ ማህበረሰብ አባላት በስካይላይት ሆቴል ማብራሪያ ሰጥቷል። ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንንና ምክትላቸው አቶ ሬድዋን ሁሴን ናቸው። አቶ ደመቀ በንግግራቸው በትግራይ ክልል የተወሰነው የተናጠል የተኩሳቆም እወጃ በክልሉ ተጨማሪ ጥፋት እንዳይከሰት በማሰብ ነው ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም በርካታ ሀብቶች የወደሙ በመሆኑ ከዚህ በላይ በሰው ሕይወትና በአገሪቱ ሀብት ላይ የሚደርሰውን ጉዳት ለማስቀረት ነውም ብለዋል። የዓለም አቀፉ ማህበረሰብም ይህን መረዳት ይገባዋል። በዚህ ወቅት ከዓለም አቀፉ ማህበረሰብ የምንጠብቀው ትብብር ነው ያሉት አቶ ደመቀ መንግስታቸው በክልሉ ለሚገኙ ዜጎች አስፈላጊውን የሰብአዊ እርዳታ እንዲያገኙ ከአጋር አካላት ጋር እንደሚሰራም ተናግረዋል። አውስትራሊያዊ ኒክ ኪርጌስ ካናዳዊ ተቀናቃኙን ፌሊክስ ኦጃሌስምን ሁለተኛ ዙር በማሸነፍ የዊምብልደን ውድድርን በሦስተኛ ዙር ለመግጠም መሰናዶ እያደረገ ነው። ሐሙስ ዕለት ኪርጊዮስ ጣሊያናዊን ጃንሉካ ማጀርን ረቷል። ከኪርጊዮስ ጋር ሌሎች አራት አውስትራሊያን ለቀጣዩ ማጣሪያ አልፈዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትሬሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 32 ኢትዮጵያ ብር ከ68 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 6 ከፍተኛ 21። አድላይድ ያካፋል። ዝቅተኛ ሰባት ከፍተኛ ሰላሳ ሶስት ሜልበርን ብራ ይሆናል። ዝቅተኛ 5 ከፍተኛ ሰላሳ ሁለት ሆባርት በከፊል ደመናማ ይሆናል። ዝቅተኛ 6 ከፍተኛ ሰላሳ ሶስት ካምብራ ብራ ይሆናል ዝቅተኛ አምስት ከፍተኛ ሰላሳ አንድ ሲድኒ በከፊል ደመናማ ይሆናል ዝቅተኛ ዘጠኝ ከፍተኛ ሰላሳ ዘጠኝ ብሪስበን ዝናብ ይጥላል ዝቅተኛ አስራ አምስት ከፍተኛ 20 ዳርዊን ፀሐማ ሆኖ ይላል ዝቅተኛ ሃያ ከፍተኛ ሰላሳ ሶስት አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኢትዮጵያ በቶኪዮ ኦሎምፒክ የአበበ ቢቂላን ድል በመዘከር ለውድድር መዘጋጀቷን የኦሎምፒክ ኮሚቴ አስታወቀ። ጠቅላይ ሚኒስትር ስኮት ቦሪሰን ወደ አውስትራሊያ የሚዘልቁ ዓለም አቀፍ መንገደኞች ቁጥር እንደሚቀንስ ገለጡ። አምስት አውስትራሊያውያን ለዊምብልደን ቴኒስ ሶስተኛ ዙር ማጣሪያ አለፉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።